የአይቮሪ ኮስት ዝሆኖች የ2015 የአፍሪካ ዋንጫ ወሰዱ። ካይሮ ስታዲየም በፖሊስና ደጋፊዎች መካከል የደረሰ ግጭት ለብዙዎች ሕይወት መጥፋትና መጎዳት ምክንያት ሆነ። እንደምናምሽታችሁ ልኛል። የተከበራችሁ አድማጮቼ በአፍሪካ እግር ኳስ ዋንጫ ዙሪያ የአቶ ፍቅሩ ኪዳኔን አጫጭር አስተያየቶችም አካተናል። አብራችሁን ቆዩ። ላለፉት ሶስት ሳምንታት በኢኳቶሪያል ጊኒ ሲካሄድ የሰነበተው ሰላሳኛው የአፍሪካ ዋንጫ የፍጻሜና የደረጃ ጨዋታዎች በመለያ ምት ተጠናቀዋል። አስቀድሞ እንደ ተገመተው ጋናና አይቮሪ ኮስት ለዋንጫ ደርሰው ፍጻሜው ልብ አቁም አይነት ሆኖ አልፏል። አሸናፊውን ለመለየት አንዳንድ እያለ በቀጠለው የመለያ ምት ተጫዋቾቹን አዳርሶ ግብ ጠባቂዎቹ ጋር ደረሰ። የአይቮሪ ኮስቱ በረኛ ባቡካር ቤሪ ከጋናው ግብ ጠባቂ ራዛት ብሬማር የተመታችውን ኳስ አዳነ። በተራው የመታትን ኳስ ደግሞ አገባና ለቡድኑ ከ1992 ዓ.ም ወዲህ የመጀመሪያዋ የሆነችውን የአፍሪካ ዋንጫ አስገኘ። ውጤት ዘጠኝ ለስምንት። ባቡካር ቤሪ ጀግና ተባለ። የቡድኑ ደጋፊዎች በያሉበት ድምፃቸውን ከፍ አድርገው አሰሙ። ጋዜጠኞችም አስተጋቡት። ቀደም ብሎ ቅዳሜ ዕለት ለደረጃ በተካሄደው ጨዋታ ኮንጎ ዲሞክራቲክ ሪፑብሊክ አዘጋጁን ኢኳቶሪያል ጊኒ አራት ለሁለት አሸንፏል። በተለያዩ ክስተቶች ታጅቦ የተጠናቀቀው ሰላሳኛው የአፍሪካ ዋንጫ ግሩም ድንቅ ጨዋታዎች ታይተውበታል። እንደ አውሮፓውያን ዘመን አቆጣጠር በ2017 የ31ኛውን የአፍሪካ ዋንጫ ካሜሩን ታዘጋጃለች። አድማጮች ኢትዮጵያዊው ኢንተርናሽናል አርቢትር አቶ ባምላክ ተሰማ በሰላሳኛው የአፍሪካ ዋንጫ ላይ አንድ ጨዋታ በአራተኛ ዳኝነት አንድ ሌላ ጨዋታ ደግሞ በዋናነት ዳኝተው ወደ ሀገራቸው ተመልሰው ገዛን ጽዮን መስቀል አዲስ አበባ አግኝቷቸው ነበር። አስተያየታቸውን ጠይቋል። ተሳክቶልኛል ብዬ አስባለሁ። ማለት አንደኛ መድረኩን ማግኘት ነው፣ ሁለተኛ በመድረኩ ደግሞ የመጀመሪያ አፍሪካ ዋንጫ አንድም ጨዋታ ይሁን ጥሩ ጨዋታ አጫውቶ ቀጣይ መስመሩን ከማስተካከል አኳያ መልካም ነው ብዬ ነው ማስበው። ከዛ ውጪ በኮሚሽነሮችም እኔን ከታን በፊት የሚያውቁኛል። ስለዚህ የነገሩ ነገር ምንድን ነው በነበረን ግምገማ ላይ የነገሩ ነገር ጥሩ ነው። በአምላክ የማሻሻሉ ሁኔታ አለ። ከባለፈው ከነበረ ሁኔታ መሻሻሎች አይተናል። ብዙ ከዚህ የበለጠ መሰራት የሚገባዎች ነገሮችን እንዳደርግ መክረውኝ ማስተካከል መካከል የሚገባ ካለ ጠቁሞኝ ነው የመጣሁት። አቶ በአምላክ ተሰማ ለአስተያየታቸው አመሰግናለሁ። የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔስ በዋንጫው ዙሪያ ምን ይዘዋል? ዛሬ ማምሻው ላይ ኢኳቶሪያል ጊኒን ለቀው ከመሄዳቸው በፊት አግኝቻቸዋለሁ። በፍጻሜ ቅጣት ምት ማለትም በሪጎር የተፈጸመውን የአፍሪካ ዋንጫ ፍጻሜ ግጥሚያ ለመመልከት የጋቦን ሪፐብሊክ ፕሬዚዳንት አሊ ቦንጎ፣ የስዋዚላንድ ጠቅላይ ሚኒስትር የኮት ዲቮር ፓርላማን ፕሬዚዳንት፣ ስመ ገናናው ፔሌ፣ የፊፋ ፕሬዚዳንት ሴፕ ብላተር፣ የዩኤፋ ፕሬዚዳንት ሚሼል ፕላቲኒ ተገኝተዋል። ከብላተር ጋር ለመወዳደር የተሰለፈው የፖርቱጋሉና የሬል ደማድሪድ ተጫዋች የነበረው ፊጎም በጊኔ ኢኳቶሪያል ፕሬዚዳንት ሴት ልጅ ተጋብዞ መጥቶ ነበር። የጋቦን ፕሬዚዳንትና የጊኔ ኢኳቶሪያል ፕሬዚዳንት የጊኔ ኢኳቶሪያልና የጋናን ፍጻሜ ግማሽ ስለ መራው የጋቦን ዳኛ ጉዳይ ተነጋግረው እንደሆነ አይታወቅም። ምክንያቱም ከግጥሚያው በኋላ የተሸነፈው በጋቦኑ ዳኛ ጥፋት ነው በማለት ማላቦ የሚገኘውን የጋቦንን ኤምባሲ ከመስበራቸው ሌላ ለመግደል ጥረት መደረጉ ስለተሰማ ዳኛው አምባሳደሩ ቤት ተደብቆ ከቆየ በኋላ በድብቅ ወደ ካዛብላንካ ሞሮኮ ሄድ ተልኮ ከዚያ ሀገሩ ሊገባ ችሏል። ጊኔ ኤኳቶሪያል ና ጋቦን አይዋደዱም። ለጋና ጊኔ ኢኳቶሪያል ግጥሚያ የጋቦን ዳኛ መመደቡ ራሱ ስህተት ነው። የቱኒዚያ ስፖርት ሚኒስቴር ቡድናቸው ከኢኳቶሪያል ጊኔ ተረትቶ ከአፍሪካ ዋንጫ ውድደር ስለወጣ ሰበብ እየፈለጉ ከአፍን ሲሆነጅሩ ቆይተዋል። አሁን ደግሞ የአረብ ሀገሮች ግብጽ፣ ሊቢያ፣ አልጄሪያ፣ ሞሮኮ እና ቱኒዚያ ከአፍሪካ ፕቶል ኮንፌዴሬሽን እንዲወጡ ሀሳብ አቅርበዋል። አላማቸው ወደ አውሮፓ ሀጉር ልክ እንደ ኢስራኤል ለመቀላቀል ነው። የካፍ ፕሬዚዳንት ኢሳ ሀያቱ ድርጅቱን ያቋቋሙት አራት አገሮች ስለነበሩና አሁን አምሳ አራት ስለሆን የፈለገው መውጣት ይችላል ብለዋል። አረቦቹ ለጥቁሮች ያላቸውን ንቀት ለመግለጽ ቱኒዚያ ያሉትን የአፍሪካ ተማሪዎች ከመደብደብም በላይ በስድብ አናስቀምጥ ብለዋቸዋል። የዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ጆዜፍ ካቢላ ኢኳቶሪያል ጊኔ መጥተው ነበር ቡድናቸውም የሚጫወተው ከተማ ባታ ድረስ ሄደው ለተጫዋቾቹ የኪስ ገንዘብ ሰጥተው ልምምዳቸውን ተመልክተው ነበሩ። የኮንጎ ቡድን የፍጻሜ ግማሽ ግጥሚያውን ከኮት ዲቮዋር ጋር ሲጫወት መጥተው ያጨበጭባሉ ብለን የጠበቅናቸው ጆዜፍ ካቢላ ወደ ሀገራቸው መመለሳቸው እንሰማለን። የካቢላ ሁኔታ ያልጣማቸው የሟይ ጠጅ ቤት ታዛቢዎች ካቢላ አብዶ ሰርቶ አመለጠ ብለዋል። አመሰግናለሁ አቶ ፍቅሩ ኪዳኔ። በመጨረሻም ለሌሎች አውሮፓ ሊጎች እግር ኳስ ዜና ገዛኸኝ ተከታዩን አጠር ያለ ዘገባ አጠናቅሯል። በእንግሊዝ ፕሪሚየር ሊግ አርሴናል በቶተንሃም ሆትስፐር በር ሁለት ለአንድ ሲሸነፍ፣ መሪው ቼልሲ አስቶን ቪላን ሁለት ለአንድ በመርታት ልዩነቱን አስፍቷል። ማንቸስተር ዩናይትድ ከዌስትሃም ዩናይትድ፣ ማንቸስተር ሲቲ ከሃል ሲቲ በተመሳሳይ አንድ ለአንድ ተለያይተዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ቼልሲ በአምሳ ስድስት መሪነቱን አጠናክሯል። ማንቸስተር ሲቲ ና ሳውዝሃምፕተን በ49 ና በ45 ይከተላሉ። በስፔን ላሊጋውም እንደዚሁ መሪው ሪያል ማድሪድ በአትሌቲኮ ማድሪድ እንዳልሆነ ሆኖ አራት ለባዶ ሲሸነፍ፣ ተቀናቃኙ ባርሴሎና ግን አትሌቲኮ ቢልባኦን አምስት ለሁለት በመርታት የነጥብ ልዩነቱን ከሪያል ማድሪድ ጋር ማለት ነው አጥብቧል። ሌሎች ጨዋታዎችም ተካሂደዋል ሪያል ማድሪድ በሀምሳ አራት መሪነቱን አልለቀቀም ባርሴሎና ና አትሌቲኮ ማድሪድ በሀምሳ ሶስት ና በሀምሳ ሁለተኛ ና ሶስተኛ ናቸው አመሰግናለሁ ገዛይን ጽዮን መስቀል ነበር ከአዲስ አበባ በመጨረሻም በሌላ የእግር ኳስ ዜና ወደ ካይሮ ይሆናል የምወስዳችሁ ትላንት በሁለቱ ክለቦች ዘማሌክና ኤንፒ በተጫወቱበት ወቅት በፖሊስና ደጋፊዎች መካከል ግጭት ተፈጥሮ በትንሹ ሀያ ሁለት ሰዎች ሞተዋል ሌሎች በርካቶች ተጎድተዋል ግጭቱ የተቀሰቀሰው ብዛት ያላቸው የዘማሌክ ደጋፊዎች የኤር ዲፌንስ ስታዲየምን መግቢያ በሮች ጥሰው ለመግባት ሲሞክሩ የጸጥታ ኃይሎች ለማስቆም እርምጃ ሲወስዱ ነው ሲል የአገር አስተዳደር ሚኒስቴር መግለጫ ያስረዳል። ከዚህ ቀደም እንደ አውሮፓውያን ዘመን አቆጣጠር በ2012 አልማስሪና አልአህሊ ሲጫወቱ በተፈጠረ ግጭት ሰባ አራት ሰዎች መሞታቸው ይታወሳል። በዚያኑ ዓመት በተፈጠረው ግጭት ተጠያቂዎቹ ለፍርድ ከመቅረባቸው በፊት ውድድሮቹ እንዲቀጥሉ የደረሰበትን ውሳኔ በመቃወም ቁጡ ሰልፈኞች የግብፁን እግር ኳስ ማኅበር ዋና ጽሕፈት ቤት በእሳት ማጋየታቸው አይዘነጋም። አድማጮች፣ ካለኝ ጊዜ አንጻር በዚሁ ለማብቃት እገደዳለሁ። ሳምንት ሰኞ እንገናኛለን። እስከዚያው ሰለሞን ክሌነኝ ሰላም፣ ደህና ቆዩ።